ጠቅላይ ሚኒስትር አብይ አህመድ ከወልቃየት የአማራ ማንነት ጥያቄ ኮሚቴ አባላት ጋር ተነጋገሩ። ከዚህ ከዚሁ ከወልቃይት ጋር በተያያዘም በመቀሌ ሰጡት የተባለውን አስተያየት በተመለከተም ምላሽ መስጠታቸውን የኮሚቴው አባል አቶ አታላይ ዛፌ ለአሜሪካ ድምፅ አስረድተዋል። ከጠቅላይ ሚኒስትሩ ጋር የተደረገ ውይይት ትርጉም የሚኖረው ግን ቀጣይነት ሲኖረውና ውጤት ሲያገኝ መሆኑን እኚሁ የኮሚቴው አባል ተናግረዋል። ጠቅላይ ሚኒስትሩ በጎንደር ከተማ ከተለያዩ ሕብረተሰብ ክፍሎች ተወካዮች ጋር ባደረጉት ውይይት ከተነሱት ዋና ጉዳዮች አንዱ ይሄው የወልቃይት ጉዳይ መሆኑን አመልክተዋል። እስክንድር ፍሬው ዝርዝሩን ይዟል። ጎንደር የቅርብ ጊዜው ፖለቲካዊ አለመረጋጋት ጠባሳ ካልሻረባቸው በተቃውሞ እንቅስቃሴው ወቅት የተነሱ ጥያቄዎችም እልባት ካላገኙባቸው ዋነኛ የኢትዮጵያ አካባቢዎች አንዷ ናት። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህች ታሪካዊትና የቅርብ ጊዜው የተቃውሞ እንቅስቃሴ ማዕከል አምርተዋል። ጠቅላይ ሚኒስትሩ ጎንደር የገቡትም በመቀሌው ጉብኝታቸው በወልቃየት ጉዳይ ሰጡት የተባለው አስተያየት ገና እየተበላላ ባለበት ወቅት ነው። እናም ይህ የወልቃየት ጉዳይ በከተማዋ ባደረጉት ውይይት ዋነኛ ጥያቄ ሆኖ ቆያቸው። በጎንደር ከተማ ጎሃ ሆቴል አዳራሽ ከተለያዩ የህብረተሰብ ክፍሎች ተወካዮች ጋር ባደረጉት ውይይት ጥያቄው በተለያዩ ተሳታፊዎች መነሳቱን የአማራ ክልል ቴሌቪዥን ዘግበዋል። የወልቃየት የአማራ ማንነት ጥያቄ ኮሚቴ አባል አቶ አታላይ ዛፌ ጠቅላይ ሚኒስትሩ ከወልቃየት ጋር በተያያዘ በመቀሌ ሰጡት የተባለው አስተያየት ተገቢ እንዳልሆነ በመግለጽ ጥያቄ አቅርበዋል። ጠቅላይ ሚኒስትሩ በሰጡት ምላሽ ከዚሁ ጋር በተያያዘ የጎንደር ከተማና አካባቢው እንደዚሁም ጉዳዩን የሚከታተለው ሌላው ሰው እንዳኮረፋቸው መረጃው እንደደረሳቸው ጠቁመዋል። ጠቅላይ ሚኒስትሩ እንዳሉት በመቀሌ ቆይታቸው ከወልቃይት የአማራ ማንነት ጥያቄ ጋር የተያያዘ ጥያቄ አልቀረበላቸውም። የሰጡት ምላሽም በተጠየቀው ጥያቄ አግባብ የሚታይ እንጂ ከማንነት ጋር የተያያዘ አለመሆኑን አስረድተዋል። የወልቃይትን ጉዳይ በተመለከተ የኮሚቴው አባል አቶ አታላይ ዛፌ ለጠቅላይ ሚኒስትሩ ያቀረቡት ጥያቄ ግን ሰፋ ያለ ነበር። ጥያቄው አሁንም አልተመለሰም ያሉት አቶ አታላይ ምላሽ ከመስጠት ይልቅ ጥያቄውን ያነሱ ሰዎች ለእስራትና ለእንግልት እየተዳረጉ ነው ብለዋል። ጥያቄዎችን በማንሳታችን ደረሱብን ያሏቸውን በደሎችም ዘርዝረዋል። በስብሰባው ላይ የተገኙትንና ይህንን ጥያቄ ያነሱትን አቶ አታላይ ዛፌን ማምሻውን በስልክ አነጋግሬያቸው ነበር። ለጠቅላይ ሚኒስትሩ ያቀረቡትን ጥያቄ ይበልጥ አብራርተውልኛል። ያልኳቸው እኔ አንደኛ በትግራይ ክልል በሄዱ ጊዜ የወልቃይት ጉዳይ የዳያስፖራ ጥያቄ ነው ብለው ተናግረዋል። ስለዚህ በዚህ ደግሞ እኛ ዛሬም አማራ፣ ነገም አማራ፣ ለዘላለምም አማራ ነው። ይህ አማራነታችን ደግሞ በዚህ አይነት መልክ ሊናገሩት አይገባም። የነበረ የወልቃይት ጥያቄ የማንነት ጥያቄ የሚል እንደሌለ ሆኖ ነው የተነገረው። የዳያስፖራ ነው። ዳያስፖራ ከምድረ በዳ ሞት የተረፈ ከ ከባህር የተረፈ ኮንቴነር ውስጥ ታሽጎ ሲሄድ ከሞት የተረፈ ያ ነው ዳያስፖራ ተብሎ የሚጠራ ያለ ከዚህ ሀገር በስደትና በመከራ የወጣ ነው። አሁንም ሀገሩን እንደናፈቀ ሀገሩን መመለስ እንደፈለገ ያለ ህዝብ ነው። ነገር ግን እኛ የዳያስፖራ ጥያቄ ይዘን አይደለም የተነሳ ነው። ይህን ጥያቄ መጀመሪያ ላይ ለማወቅ ሊፈልጉ ኖሮ አዲስ አበባ ካሉት ዳያስፖራዎች ጋር ከሚጠያየቁና ከሚነጋገሩ ወልቃይት ወርደው ጠገቤ ወርደው መጠየቅ ይገባወት ነበር። አስቀድመው ይህን በመናገሮ ግን በጣም አዝነናል። ወንድ ልጅ ተንበርክኮ ያለቀሰበት ዘመን ቢኖር ይሄ ዘመን ይሄ ብቻ ነው። የአማራ ወጣት የኦሮሚያ ወጣት በየአስፋቱ ወድቆ ደሙ እየፈሰሰ ያለ የተማረ ወጣት ነው። አገር ማልማትና ማሳደግ ሲችል፣ ሬንጀር የለበሱትም ሲቪል የለበሱትም ሁሉም የአንድ አባት የአንድ እናት ልጆች ናቸው። ለምንድን ነው የምታጋድሉን? ለምንድን ነው የምትገድሉን? ለምንድን ነው የምታሳድዱን? ሕገ መንግስቱን ያመጣችሁት እናንተ። የብሔር ጥያቄ የሚባል ያመጣው ኢህአዴግ። እኔ ብሔር አማራ ነው ስል ደግሞ የለም በግብ ትግራይነት ትግራይነ ተብሎ መገደድ ምን አመጣው? ይህን ጥያቄ በማንሳታችንና ይህን ጥያቄ ለመመለስ ባለመፈለግ ጎንደር ከተማ ላይ በክልላችን በዞናችን ገብተው ሕዝብ ለመዝረፍ ሰው ነው የዘረፉን። እኔ የተዘረፍኩኝ ከቤቴ። ለምንድን ነው የምናልቀው? ለምንድን ነው የምንሞተው? ዴሞክራሲ ከሆነ ለምንድን ነው ተነጋግረን ጥያቄ የማይመለስና የማይንፈታ? የትግራይ መንግስት በየሄድንበት ቦታ እያሳደደ ያለ ለምንድን ነው አሁንም ወልቃይት ላይ ዘጠኝ የኛ ኮሚቴዎች በዋስትና መሬት ሀያ ሀያ ሺህ ብር እንዲቀ እንዲያስይዙ ተደርጎ ለፌዴራል አቃቤ ህግ ለመጠየቅ ሁለት ወደ አዲስ አበባ ሂደዋል። አሁንም ክስ ላይ ነው ያለ ነው። አሁንም እያሳደዱ ያለ፣ አሁንም እያሸናቀቁ ያለ። የወልቃይት ህዝብ ምላሽ የማንነት ጥያቄ ምላሽ ሊሰጠው ይገባል። እንግዲህ ጠቅላይ ሚኒስትሩ ሰጡት የተባለውን ምላሽ የደረሰኝን ልንገርዎትና እሱን ያረጋግጡልኛል። ከዛ የእናንተን በምላሻቸው ላይ የእናንተን አስተያየት ይነግሩኛል። አቶ አታላይ፣ እንግዲህ ጠቅላይ ሚኒስትሩ ለዚህ በሰጡት ምላሽ የጎንደር ከተማና አካባቢው እንደዚሁም ጉዳዩን የሚከታተለው ሌላ ሰው እንዳኮረፋቸው መረጃው እንደደረሳቸው ጠቁመዋል። ነገር ግን የተባለው ነገር ትክክል እንዳልሆነ አስረድተዋል። ጠቅላይ ሚኒስትሩ እንዳሉትና እዚህ በሀገር ውስጥ የመገናኛ ብዙኃን ዘገባ እንደተጠቀሰው በመቀሌው ቆይታቸው ከወልቃይት የአማራ ማንነት ጥያቄ ጋር የተያያዘ ጥያቄ አልቀረበላቸውም። የሰጡት ምላሽም በተጠየቀው ጥያቄ አግባብ የሚታይ እንጂ ከማንነት ጋር የተያያዘ አለመሆኑን አስረድተዋል። ይሄ ትክክል ነው? ይሄን ነው ምላሽ የሰጡት። የእናንተ አስተያየት ምንድን ነው? በዚህ ላይ አሁን ዛሬ የሰጡት ምላሽ። አሁን አንተ ባልከ መልክ ነው የመለሱት። አንድ ግለሰብ ጠየቀኝ፣ ለዚህ ግለሰብ የሰጠሁት መልክ ነው ነው የሚሉት ዋናው ነገር ግን ይሄ ለማን ነው የምተወው? ለአድማጭ ነው። የመጀመሪያ የተናገሩትና አሁን የሰጡት መልስ አድማጭ አይቶ ነው የሚፈርደው። ዋናው ነገር ግን ያሉት ምንድን ነው? ግለሰብ ስለጠየቀኝ ዲያስፖራ ነው እያበጣበጠን ያለ ሲለኝ ለግለሰቡ የሰጠሁት መልስ እንጂ የወልቃይት ጉዳይ በግሌ አልመልሰውም። በአዳራሽ ስብሰባን አይመለስም። በህግና በህገ መንግስቱ መሰረት ግን ይመለሳል ብለው ነው መልስ የሰጡ። ሌላው አቶ አቶ ላይ እንደጠቀሱት የወልቃይትን ጉዳይ በተመለከተ ህገ መንግስቱ ይህንን ለመመለስ የሚያስችል አቅም እንዳለው ጠቅላይ ሚኒስትሩ መግለጻቸው ተመልክቷል። ከእናንተ ኮሚቴ ጋር ከወልቃይት የአማራ ማንነት ኮሚቴ ጋር በቅርበት በአካል በመገናኘት ጭምር ስራቸውን እንደሚያከናውኑም ተናግረዋል። ይህ ትክክል ነው? ይህን ያረጋግጡልኝ እና በዚህ ላይ አስተያየታችሁ ምንድን ነው? ምላሻችሁ ምንድን ነው? በመጨረሻ ስብሰባው እንዳለቀ በግል ጠርተው አነጋግረውናል። እናንተንም አነጋገሯችሁ? ከስብሰባው በኋላ ከስብሰባው በኋላ አታላይ ዛፌ፣ ቤታቸው አደመ፣ ወረተው አዛናው፣ ተሻገር ወልደሚካኤል አራታችንም ገብተን አቶ ገዱ ገዳ፣ እንዳርጋቸው አቶ አለም መኮንን ክቡር ጠቅላይ ሚኒስትር አብይ አህመድ እነዚህ ሶስቱ ባሉበት እኛም አራታችን ገብተን ለብቻችን በአንድ ክፍል ቁጭ ብለን ተነጋግረናል። የንግግሩ ውጤት ምን ነበር? ምን ቃል ገቡላችሁ? ጠቅላይ ሚኒስትር ያሉን አንደኛ በሕዝቡ ፊት የተናገሩት ንግግር ነው። በዚህ ተረዱኝ። እኔ የመለስኩት የግለሰብን ጥያቄ መልስ እንጂ የወልቃዊት ማንነትን ለመመለስ አይደለም ትክክል አይደለም ለማለት ፈልጌ አይደለም ስለዚህ በዚህ ልትረብኝ ይፈልጋለሁ። ከአሁን በኋላ እየተገናኘን መነጋገር፣ ተቀራርበን መነጋገር፣ ከትግራይ መንግስትም ጋር በመቀራረብ መነጋገር እንችላለን ብለውናል። አጠቃላይ እንግዲህ አሁን እናንተን የኮሚቴውን አባላት ለብቻ ካነጋገሩበት፣ እንዲሁም በጎሃ ሆቴል በጎንደር ከተማ ከሚገኙ የተለያዩ የህብረተሰብ ክፍሎች ተወካዮች ጋር ባደረጉት ውይይት ከገለጹት በመነሳት ጠቅላይ ሚኒስትሩ እናንተ በነበረው ሁኔታ ምንድን ነው? አጠቃላይ የኮሚቴያቸው አስተያየት ምንድን ነው? አቶአጠላይ ቅሬታ ሁሉ ገልጠናል። እኛ ቅሬታችን ምንድን ነው? እኛ እዚህ መጥተን ተገኝተናል፣ በዚህ ስብሰባ። ነገር ግን እዚህ መገኘት እየተገባው ሳይገኝ የቀረ ወንድማችን ኮሎኔል ደመቀ ዘውዱ ጎንደር በተፈጠረው ሁከት ምክንያት ወደዚህ መምጣት አይቻልም። ስለዚህ ይሄ አንድ እንደ ቅሬታ አቅርበነዋል። አሁን ያለው አመለካከት በተለይ በትግራይ መንግስት ያለው እይታ ለእኛ እያሸማቀቀን ስለሆነ አሁንም በወልቃይት የነበሩ ዘጠኝ ኮሚቴዎቻችን ሰባቱ ሁመራ ወርደው ሀያ ሀያ ሺህ ብር ዋስትና አስይዘው ሁለቱ ደግሞ አዲስ አበባ ፌዴራል አቃቢ ሕግ ለማመልከት ሂደዋል። አሁንም እያሳደዱን ስለሆነ እያሸናቀቁን ስለሆነ ይህን ነገር ተረድተው መፍትሄ ሊሰጡን ይገባል ብለን ሁሉ ይህን ጥያቄ አቅርበንላቸዋል። ይሄ ልታገሱ ይገባል፣ ልታገሱ ይገባል፣ ሊያሸናቁን አይገባል። ይህን አንድ ነገር ያድርጉልን ብለናቸዋል። ተቀራርበን እንነጋገራለን ብለውናል። በዚህ ንግግራቸው እኛ ረካን የምንለው ሌላ ጊዜ አቀራርበው ካነጋገሩን ዛሬ እንደተገናኘ ነው። አዲስ አበባም እንደዚህ ከተገናኘና ከተነጋገርን ሰየው ነው። ኮሎኔል ደመቀ ለምንድ ያልተገኙት? አቶ አንደኛ አልተጠራም። በአዴን ነው የጠራን እኛን እኛን በአዴን ነው የጠራን በአዴን ሲጠራንም የበአዴን ቢሮ ነው የጠሩን። ሁለት ሰው ለሁለት ሰው ብቻ ትኬት አለን ያሉን ስለዚህ እኔና አቶ ቤታቸው ነው የገባ። አቶ ተሻገርና አቶ ወረታው ድንገት አጋጣሚ ለመጠቀም ብለው ሄዱ ገብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚሁ በጎንደር ቆይታቸው የአማራ ክልል ከሱዳን ድንበር ጋር ያለውን ጥያቄ በተመለከተ እንደዚሁም የልማት ተጠቃሚነትን እና ሌሎች ጉዳዮችን በተመለከተ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።